ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። ታክሲዋ ሞልታለች። ጉዞአችን ወደፊት ይሆናል። ጋቢና ቪኦኤ ከአሜሪካ ድምፅ ሬዲዮ ተጀምረዋል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ ዝግጅት የኦሮሚያ ሹምሽር፣ በዚህ ግምገማ ከሶስት መቶ ያላነሱ አመራሮች በየደረጃው ከቦታቸው የተነሱ ከኃላፊነት ዝቅ ያሉ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ

በሌላኛው ዘገባ የዩናይትድ ስቴትስ እና የኩባ የንግድና ምጣኔ ሀብት ግንኙነት እንገመግማለን። እንደ ዩናይትድ ስቴትስ ፕሬዝዳንትነቴ ምክር ቤቱ ማዕቀቡን እንዲያነሳ ጠይቅ ያለው ጊዜው ያለፈበት በኩባ ሕዝብ ላይ የተጫነ ዕዳ ነው። በኩባ ሥራ ለመሥራት የሚፈልጉ አሜሪካውያንን ቀይዶ የያዘ ዕዳ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው ዕለት ለኩባ ህዝብ ንግግር አድርገዋል። በካር የአየር ንብረት ለውጥ መንስኤው እየተባለ ያለው በአየር ውስጥ የሚለቀቅ ካርቦን ዳይኦክሳይድ የምንለው እንጨት ወይ ከሰል እናቃጥል፣ መኪኖች ሲነዱ፣ ፋብሪካዎች ስራ በሚሰሩበት ጊዜ የሚመነጭ አይነት አየር ነው። ከላይ የሰማነው ዶክተር ሳራ ተወልደ ብርሃን ነው። በካርቦን አማካኝነት የሚፈጠረውን የአየር ብክለት በ80 ከመቶ ለመቀነስ ታዳሽ ኃይል አጠቃቀምን ለመዘርጋት በዩናይትድ ስቴትስ የተያዙ ጥረቶችና እንደ ኢትዮጵያ ላሉ ሀገሮች ደግሞ የሚኖረውን ተያያዥነት እንገመግማለን። በምሽቱ ዝግጅታችን ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ብራስልስ ከተማ ውስጥ ዛሬ ማለዳ በአየር ማረፊያና በባቡር ጣቢያ በደረሱ ሶስት ፍንዳታዎች ቢያንስ ሰላሳ አራት ሰዎች ሞተዋል፣ ሌሎች አንድ መቶ ሰላሳ መቁሰላቸውን ብራስልስ የሚገኙ የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ሁለቱ ፍንዳታዎች በኤርፖርት፣ አንዱ ደግሞ ዋና ከተማ ውስጥ በሚገኘው የባቡር ጣቢያ የደረሱ ሲሆን የዛሬው ቀን ለአገራችን የጨለማ ወቅት ነው በማለት ጠቅላይ ሚኒስትሩ ቻርልስ ሚቼል ሐዘናቸውን ከገለጹ በኋላ ህዝቡ እንዲረጋጋና እርስ በርሱ እንዲረዳዳ አሳስበዋል። በአሁኑ ወቅት ኩባን እየጎበኙ የሚገኙት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከሀቫና ባስተላለፉት መልእክት በደረሰው አደጋ ሐዘናቸውን ገልጸው እነዚህን የጥፋት መልእክተኞች የገቡበት እየገባን ለፍርድ በማቅረብ ለቤጂንግ ወዳጃችን የምንችለውን ሁሉ እናደርጋለን ብለዋል። ፍንዳታው የተከሰተው በፓሪሱ ጥቃት እጁ አለበት በሚል የተጠረጠረው ሳላህ አብዱ ሰላም በብራስልስ በቁጥጥር ስር ከዋለ ከቀናት በኋላ ነው። የላይቤሪያ ባለስልጣናት አዲስ የኢቦላ ቫይረስ ተቀስቅሷል የሚል ስጋት በመፈጠሩ ዛሬ ከጎረቤት ጊኒ ጋር ያላቸው ድንበር እንዲዘጋ አዘዋል። የላይቤሪያው ማስታወቂያ ሚኒስቴር ሌን ኢጉኒ ናጋቢ ለሮይተርስ የዜና ወኪል ሲናገሩ ድንበሩ የተዘጋው በሽታው እንዳይሰራጭ ለማገድ ከሚደረግ ጥንቃቄ ጋር በተያያዘ ነው ብለዋል። በጊኒ ሁኔታው እስኪሻሻል ድረስም ድንበሩ እንደተዘጋ ይቆያል ሲሉ አስረድተዋል። ይህ ቫይረስን አስመልክቶ ባወጣ ያውጣው من لونه قريل لام سلوم عكلوعل በኦሮሚያ ክልል ካጋጠመው የጸጥታ ችግር ጋር በተያያዘ ከኃላፊነታቸው የተነሱ በተለያየ ደረጃ የሚገኙ አመራሮች ቁጥር ወደ ሶስት መቶ መድረሱን ምክትል ርዕሰ መስተዳደሩ አስታውቀዋል። በክልሉ ካጋጠመው የጸጥታ ችግር ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጥም በተባሉ አመራሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳደሩ አቶ እሸቱ ደሴ ተናግረዋል። አድማጮች፣ በዚህ ላይ ተጨማሪ ዘገባ ይዘን እንቀርባለን። በሶሪያ አንድ ወር ሊሞላ የተቃረበውን የሰላም ስምምነት በሚጥስ ወገን ላይ በግል ብቸኛ እርምጃ እንደምትወስድ ሩሲያ ዛሬ ማስጠንቀቂያ ሰጥታለች። ሩሲያ ይህን እርምጃ እንደምትወስድ ያስታወቀችው በሶሪያ የሚካሄዱ ጥሰቶችን በጋራ ለመቆጣጠር በሚያስችሉ መመሪያዎች ላይ አብሮ ለመስራት ዩናይትድ ስቴትስ ዘግታለች የሚል ስሞታ ከሞስኮ በሚሰማበት ወቅት ነው። በመጨረሻም በኒጀር ፕሬዚዳንታዊ ምርጫ የወቅቱ መሪ ሞሀመድ ዩሱፍ በከፍተኛ የድምጽ ብልጫ ሊያሸንፉ እንደሚችሉ በከፊል የወጡ ውጤቶች አመለከቱ። በሮይተርስ የዜና ወኪል ዘገባ መሰረት የኒጀር ምርጫ ኮሚሽን እስካሁን በተካሄዱ ቆጠራዎች ከመቶ ዘጠና ሶስት ድምጽ አግኝተዋል ብለዋል። አድማጮች ለዕለቱ የያዝኳቸው አጠር ያሉ ዜናዎች እነዚህም ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር በኦሮሚያ ክልል ከሚካሄደው ህዝባዊ ተቃውሞ ጋር በተያያዘ ከኃላፊነታቸው የተነሱ በተለያየ ደረጃ ላይ የሚገኙ ባለሥልጣናት ቁጥር 300 መድረሱን ምክትል ርዕሰ መስተዳደሩ አስታወቁ። በክልሉ ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ምክትል ርዕሰ መስተዳደሩ አቶ ሸቱ ደሴ ተናግረዋል። እስክንድር ፍሬው ከኢትዮጵያ መንግስት መገናኛ ብዙኃን ያገኘነውን ዘገባ አድርሶናል። የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት መካከለኛ አመራሮች ሰሞኑን በተለያዩ ከተሞች ውይይቶችን አካሂደዋል። በአዲስ አበባው የኦሮሞ ባህል ማዕከል በተካሄደው ውይይት ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር አቶ እሸቱ ደሴ ውይይቱ ከወቅታዊው የክልሉ የጸጥታ ሁኔታ ጋር የተያያዘ መሆኑን ለመንግስት የመገናኛ ብዙሀን አስረድተዋል። በተወሰኑ አካባቢዎች ያጋጠሙት ግጭቶችና በዚህ ጉዳይ ዙሪያ የኛ አመራር ሚና ምንድን ነው የነበረው? ግጭቱ መነሻውስ ምንድን ነው? ይሄ ግጭት ያስከተለው ችግርስ የፈጠረው አጠቃላይ ሁኔታ ምን ይመስላል? በዚህ ውስጥ ይህንን ግጭት ለማቆም የተለያዩ አካላት የነበራቸው ሚናስ ምንድን ነው በሚሉት ጉዳዮች ዙሪያ ነው የጋራ መግባባት የተደረሰበትና ና በፍጥነት ወደ ስራ መግባት እንዳለብን ነው ያነሳ ነው። ከዚህ አንጻር ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ እርምጃ እየተወሰደ መሆኑንና ይሄም ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳድሩ አብራርተዋል። ላይ ጀምሮ እስከ ታች ድረስ አንድ ዙር ግም የተካሄደ ግምገማ አለ። በዚህ ግምገማ ከሶስት መቶ ያላነሱ አመራሮች በየደረጃው ከቦታቸው የተነሱ ከሀላፊነት ዝቅ ያሉ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ። በአሁኑም የሚወሰዱ ቀጣይ እርምጃዎች አሉ ማለት ነው። ከዚህ ቀደም የተካሄዱ ግምገማዎችን ተከትሎ የኦህዴድ ና የክልሉ ከፍተኛ አመራሮች ከሀላፊነት መነሳታቸው ይታወቃል። የኦህዴድ ጽህፈት ቤት ኃላፊና የኢህአዴግ ስራ አስፈጻሚ ኮሚቴ አባል የነበሩ አቶ ዳባ ደበሌ ከዚህ ኃላፊነት መነሳታቸውና በማዕከላዊ ኮሚቴ አባልነት ብቻ እንዲቀጥሉ መወሰኑ ከነዚህ እርምጃዎች አንዱ ነው። ከያዙት ቦታ እንዲለቁ እየተደረጉ ያሉት ባለስልጣናት በኦሮሚያ የተቃውሞ እንቅስቃሴ ወቅት ያልተወጡት ኃላፊነት ምን እንደሆነ አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ We are in Gabbina, VOA. We are in Gabbina. Bela Shanggul, Bela Shanggul, Bela Shanggul. The Gabbina, the Gabbina, Bela Shanggul. በታንዛኒያ በኬንያና በኢትዮጵያ የሚገኙ ወጣቶች ኢንተርኔትና ስልክ አጠቃቀማቸው ምን ይመስላል በሚል ሶስት እንግዶችን አሳፍረናል። ከታንዛኒያ ራሷን ታስተዋውቃለች፣ ከናይሮቢም ያስተዋውቃል፣ ወንድ ነው። እንዲሁም ከኢትዮጵያ አንድ ሌላ እንግዳ አለን። ሶስቱም ራሳቸውን ያስተዋውቃሉ። ጽዮን ግርማ ናት ያወያየቻቸው። ጥናስ ሰላም አላችሁ። ሜሮን እባላለሁ ከዳረሰላም ታንዛኒያ ነው። ዮሐንስ እባላለሁ ከአዲስ አበባ ኢትዮጵያ። ፋሲል ግርማ እባላለሁ ከናይሮቢ ኬንያ። ሜሮን፣ ኢንተርኔት እንዴት ነው የምትጠቀሚው? ስልክ እንዴት ነው የምትጠቀሚው? ታንዛኒያ ታንዛኒያ የተለያዩ ሰርቪስ ፕሮቫይደሮች አሉ። አንቺ የምትመርጭውን ሰርቪስ ፕሮቫይደር ትወስድና ፓኬጆች አሏት። የየቀኑ አላቸው፣ ታላቸው፣ የወር አላቸው። እኔ የወሩን አስገባለሁኝ። አያልቅም ወሩን ሙሉ። አንድ አስገድል ከሆነ እስከ ሰላሳ ድረስ እጠቀማለሁ እያለ ምንም መቋረጥ መሀል ላይ ታጠፊ ያለሽ ኢንተርኔት መጠቀም ስትፈለጊ ታጠፊ ያለሽ ስልክ መጠቀም ስትጠፋም፣ በቀጣል። ፋሲልስ እስቲ አንተ ኬንያ እንዴት ነው የምትጠቀመው? እዚህ አራት የስልክ አገልግሎት ሰጪ ድርጅቶች አሉ። ሳፋሪኮም፣ ኤርቴል፣ ኦሬንጅ እና ዩ የሚባሉ የስልክ አገልግሎት ሰጪዎች አሉ። ሁሉም ደግሞ የኢንተርኔት አገልግሎትም አብረው ይሰጣሉ። ትልቅ ውድድር አለ በመካከላቸው፣ እና ለተጠቃሚው የተሻለ አገልግሎት ለመስጠት የተሻለ የአየር ሰዓት እና የተሻለ የኢንተርኔት ካፓሲቲ አገልግሎት ለመስጠት ስለሚወዳደሩ ተጠቃሚው ጥሩ አገልግሎት ያገኛል። በወር ምንድን ነው የምትጠቀመው አንተ ኢንተርኔት ና ስልክ እንዴት ነው የምትጠቀመው? እኔ ከሁለት አገልግሎት ሰጪዎች ነው የምጠቀመው ከሳፋሪኮም ና ኤርቴል ይጠቀማለሁን። ኢንተርኔት ደግሞ ሌላ ራሱን የቻለ ኢንተርኔት አገልግሎት ሰጪ እና የቴሌቪዥን አገልግሎት የሚሰጥ ዙኩም ይባላል። የዋይፋይ ቤት የሚጠቀመው እሱን ነው። ከዛ በተጨማሪ ግን ሞባይሌ ላይ የሁለቱንም የኤርቴልንም የሳፋሪኮምንም እንዳስፈለገኝ ሁኔታ እያቀያየር ትጠቀማለ። እያጠፋህ እያበራህ ነው ኢንተርኔት የምትጠቀመው ወይስ ያልተገደበ የኢንተርኔት አጠቃቀም ነው ያለን? ልክ እንደ ታንዛኒያ አሁን ታንዛኒያ ሜሮን ያለችን፣ ወሩ ሙሉ አንዴ ካስገባው ያልተገደበ የኢንተርኔት አገልግሎት አለን አለች። ኬንያስ እንዴት ነው? ከሞላ ጎደል ሜሮን የገለጸችውን አይነት ቢሆንም የምፈልገውን ያህል የኢንተርኔት መጠን በስልኬ ይገዛለሁኝ እና ማጥፋት ማብራት የሚባል ነገር አያስፈልገኝም። ከተጠቀምኩ በኋላ ያ ካለቀ እንደ አዲስ ገዝቼ እጠቀማለሁ። ዮሐንስ የኢትዮጵያን ሁኔታ ንገረን እስቲ እንዴት ነው ኢንተርኔት የምትጠቀመው? እዚህ ኢትዮጵያ ውስጥ አንድ የቴሌኮም ካምፓኒ ብቻ ነው ያለው ኢትዮ ቴሌኮም የሚባል ከእነሱ ነው የምጠቀመው። ያው ሌላም አማራጭ የለም። እዚህ በምጠቀመው እኔ አሁን የኢንተርኔት ፓኬጅ ያላቸው ስሪ ጂ ኢንተርኔት ያው በሳይዙ አንድ ጂቢ፣ ሁለት ጂቢ፣ ሶስት ጂቢ እየተባለ የሚሰጥ ሳይዝ አለ በሱ ሳይዝ መሰረት ነው የምንከፍለው፣ በዳውንሎድ መጠኑ ማለት ነው። ለምሳሌ ነው የምጠቀመው አራት ጂቢ ኢንተርኔት አለ። በወር አንድ ሺህ ብር ነው የምከፍለው። እሱንም አብቃቅቼ በጥንቃቄ የምጠቀም ከሆነ ነው እንጂ ቁጭ ብዬ የምጠቀምበት በአንድ ቀንም በሁለት ቀንም ልጨርሰው እችላለሁ። ከዛ በተረፈ ስልክ አጠቃቀሜ ያው ከራሱ ከኢትዮ ቴሌኮም ነው የምጠቀመው። አቆጣጠሩ በደቂቃ ነው የሚቆጥረው። በመጣበት ስልክ ላይ ኢንተርኔትም ኦን አድርገን ስንጠቀም እንደዛው በዳውንሎድ ነው የሚቆጥረው። ስለዛ ኢንተርኔቱን ቃጥፍቶ መጠበቅ አለ። የተወሰነ ነው አጠቃቀማችን። ከፈልከው መጠን ሀያ አራት ሰዓት ያልተገደበ የኢንተርኔት እና የስልክ አገልግሎት ያልተገደበ የቴክስት መሴጅ እና የሚያገር ውስጥ ጥሪዎች አሉ። ያልተገደበ ለስልክ ሳይሆን ለኢንተርኔት አለ። ለስልክ በመስመር ሰብስክራይብ አድርገሽ በስልክ ትጠቀሚያለሽ። በወር የምትከፊው አለ። እሱም በምትጠቀሚው ልክ ነው እንጂ የተገደበ ነው። ኢንተርኔት ጋር ስንመጣ ግን ያልተገደበ አገልግሎት የሚሰጡበት አጋጣሚ አለ። ከፍ ያለ እና በግለሰብ ደረጃ አቅም የማይፈቅደው አይነት ነው ገንዘቡም የሚጠየቀው ያንተን ነው። አሁን የግል የሶስታችሁ ወጣቶች ልምድ በአንድ ሺህ ብር ነው። አሁን ኢንተርኔት የምጠቀመው አንድ ሺህ ብር በወር እከፍላለሁ። አራት ጂቢ ሳይዝ ያለው ኢንተርኔት እጠቀማለሁ። ልኩ አራት ጂቢ የሆነ ዳውንሎድ ወይም አፕሎድ ማድረግ እችላለሁ። እሱ ካለቀብኝ ደግሞ ወደ ኢንተርኔት ካፌዎች እሄዳለሁ፣ ወይም ተጨማሪ ብር እየሞላው እጠቀማለሁ። ተጨማሪ ብር ስሞላ ግን ታሪፉ ከፍ ያለ ነው የሚሆነው። መጀመሪያ አንድ ሺህ ብሩ ለአራት ጂቢ አስጠቅሞች ከነበረ ቀጠለሽ የምትሞዩ አንድ ሺ ብር ወይም ሀምሳ ብር አድርገሽ ስትሞይ አቆጣጠሩ በጣም ብዙ ነው የሚሆነው። ሜሮን፣ ስንት ብር ነው የምትከፊው? ኢንተርኔት ነው ያልተ ጠቀመው የስልክ የምትጠቀመው? ናክል ነው አሁን ኢንተርኔት የምትጠቀመው ሀያ አምስት ሺ የታንዛኒያ ሺልንግ ማለት፣ ወደ ኢትዮጵያ መነዝረው በመቶ ታካፊያለሽ፣ ሁለት መቶ ሀምሳ ብር ማለት ነው። ያልተገደበ ኢንተርኔት ትጠቀማለሽ። የመደወያ ግን አንድ ሺህ ደቂቃ የሚገዛው ለወሩ ሀምሳ ሺህ ነው የታን ሽልንግ፣ የምከፍለት ሀምሳ ሺ ታንዛኒያ ሽልንግ ማለት አምስት መቶ ብር ነው። አንድ ሺህ ደቂቃ ይሰጡሻል። ሀምሳ አምስት መቶ ብሩ አንድ ሺህ ደቂቃ ለወር ይሰጥሻል። እሱ ነው ሁሌ ማስገባና የምጠቀመው ወር ከወር ስለዚህ ሁለት መቶ ብር ኢንተርኔትና አምስት መቶ ሀምሳ በሰባት መቶ ሀምሳ ብር ስልክም ኢንተርኔትም ታገኛለሽ። ዮሀንስ በደንብ አውርች፣ በደንብ ኢንተርኔት ተጠቅም። ለሜሮን ጥያቄ አለ ከዚህ ጋር የተያያዘ ከኢትዮጵያ ጋር የተያያዘ ይሄ ነገር ታንዛኒያ የተሻለ ነው ወይም የታንዛኒያ የእኛ የተሻለ ነው የምትለው፣ እስቲ ከሜሮን ጋር ተወያዩ ያው አሁን እሷ ስትናገር የተሻለ ተጠቅሟ የምትፈልገውን ሁሉ አድርጋበት ነው ኢንተርኔቱ ላይ። እኔ እንዳልኩሽ ደግሞ የሶስት ደቂቃ የአራት ደቂቃ ቪዲዮዎችን መመልከት ብፈልግ በቀን ተሳቅቄ ነው። እሱንም ወሩ ካለ ከማለቁ በፊት ሌላ ተጨማሪ ብር እንደምከፍል ስለማስብ በጥንቃቄና በመሳቀቅ ነው እንጂ እሱንም አንድ ወር የሚያደርሰኝ እንደ ልብ የሆኝበት አንድ ሺህ ብር ከፍ እያለው ብዬ አይደለም እምልሽ። ልዩነቱ ሩቅ ለሩቅ ስለሆነ ለማቀራረብና ለመጠያየቅም አይመችም። እናመሰግናለን ጽዮን። በቀጣይ ውይይታችን ደግሞ ምን ያህል ገንዘብ እንደሚያወጣና ስለ ፍጥነቱ እንወያያለን። አዎ ምን ያህል ገንዘቡ ኢትዮጵያ፣ ኬንያና ታንዛኒያ ያለው የገንዘብ መጠን የትኛው ይበልጣል፣ ብዙ ከፍለው ምን ያህል አገልግሎት ያገኛሉ የሚለው ይወያያሉ። ከአገልግሎቱ ጋር የሚያገኙት ፍጥነትም ወሳኝ ነው። እናመሰግናለን አድማጮቻችን። ጋቢና ቪኦኤ ከሚቀጥለው ሰኞ ጀምሮ በናይል ሳት ለማግኘት ትችላላችሁ። እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲው 12399 ኤፍኢሲ 5 ስድስተኛ ሲምቦል ሬቱ 275 ሲሆን፣ ፖላራይዜሽኑ ደግሞ ቨርቲካል ነው። በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በርካታ የዩናይትድ ስቴትስ ኩባንያዎች ፊታቸውን ወደ ኩባ አዙረዋል። ሆቴሎች፣ የሐዋላና ሌሎች አገልግሎቶች አዲስ በተከፈተው የኩባ የንግድና ምጣኔ ሀብት በር መዋለ ንዋይ ለማፍሰስ እየተጣደፉ ነው። በቅርቡ ማሬት ዓለም አቀፍ ሆቴልና በዓለም ዙሪያ ገንዘብ የሚልከው ዌስተርን ዩኒየን የኋላ አገልግሎት በትናንትና ሁለት ሥራ እንደሚጀምሩ አስታውቀዋል። አሜሪካውያን ወደ ኩባ እንዳይጓዙ ማዕቀብም ተጥሎ ቆይቷል። የጉዞ ማዕቀቡ መነሳቱ ከትላልቅ እስከ ትናንሽና መካከለኛ የንግድ ተቋማት እንደዚሁም ግለሰቦች ወደ ኩባ እንዲያመሩ በትብብር ወደ ሥራ እንዲገቡ ፈርቀዷል። በዓለም ዙሪያ 1.4 ሚሊየን ኩባውያን በሰባ ሁለት አገሮች ተሰደው ይኖራሉ የሚበዙት በዩናይትድ ስቴትስ፣ ስፔን፣ ጣሊያን፣ ሜክሲኮና ካናዳ ይገኛሉ። ኩባውያን ወደ ቤተሰቦቻቸው የሚልኩት ገንዘብ ዘጠና ከመቶ የሚሆነው ማለትም 2.8 ቢሊዮን ዶላሩ ከዩናይትድ ስቴትስ በየአመቱ የሚላክ ነው። በዩናይትድ ስቴትስ የሚኖሩ ኩባውያን ወደ ቤተሰቦቻቸው የሚልኩት ገንዘብ ላይ ተጥሎ የነበረውን ገደብ ዩናይትድ ስቴትስ በማንሳቷ የኩባ ሕዝብ ይጠቀማል ሲሉ በዛሬው ዕለት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተናግረዋል። ኪባውያንን በመደገፍ እንጂ በመጉዳት ላይ የተመረኮዘ ፖሊሲ እንዳይኖረን እየሰራ ነው። በዚህ ምክንያት ነው ኪባውያን ወደ ቤተሰቦቻቸው የሚልኩት ገንዘብ ላይ ተጥሎ የነበረ ጣራም የተነሳው። ኪባውያን አቅም እንዲኖራቸው ታስበው ነው የጉዞ ማዕቀቡን ያነሳ ነው። ህዝቦቻችን አብረው እንዲሰሩና እንዲበለጽጉ ኩባዊ የንግድ ድርጅቶች ከጉዞ እንዲጠቀሙ አስበን ነው። በንግድና መዋለንዋይ ፍሰት ላይ የነበሩ እንቅፋቶች ሁሉ ተነስተው ህዝቦቻችን አብረው እንዲሰሩና እንዲበለጽጉ፣ በትብብር ለበሽታዎች መድኃኒት እንዲያገኙ፣ ሥራ እንዲፈጥሩና ለኩባ ህዝብ ብሩህ ተስፋ እንዲፈነጥቁ ጽኑ ፍላጎት አለን። በትናንትና ዕለት በኩባ ሙሉ ሥራ እንደሚጀምር ያስታወቀው የኋላ ድርጅት ዌስተርን ዩኒየን በሰኔ ወር ውስጥ ከየትኛውም የዓለም ክፍል ወደ ኩባ ገንዘብ መላክ እንደሚቻል ገልጿል። ድርጅቱ ባለፉት 16 ዓመታት ወደ ኩባ የሚላከው ገንዘብ በቀጥታ ለዜጎች ሲላክ ብቻ ነበር የሚፈቅደው። እስካሁን በዩናይትድ ስቴትስ በተለይ ደግሞ በኦባማ አስተዳደር የተነሱ የውጭ ግንኙነትና የምጣኔ ሀብት ማዕቀቦች የላሉ ቢሆንም ሙሉ በሙሉ አለመነሳታቸውን ያወሱት ደግሞ የኩባው ፕሬዚዳንት ራውል ካስትሮ ናቸው። ዩናይትድ ስቴትስ ያስቀመጠቻቸውን ኬላዎች ብታነሳ ብዙ መስራት በቻልን ነበር። የፕሬዚዳንት ኦባማን አቋም ተረድተናል። አስተዳደራቸው እቀባዎቹ እንዲነሱ ለምክር ቤት እያቀረበ ያለውን ተደጋጋሚ ጥሪም አስተውለናል። የፕሬዝዳንቱ አስተዳደር የያዛቸው በጎ ተነሳሽነቶችን እያደነቅን ግን በቂ ያለመሆኑን እናሰምርበታለን። ፕሬዚዳንት ኦባማ በዛሬ ዕለት ለኩባ ሕዝብ በቀጥታ ባደረጉት ንግግር ማዕቀቦቹ እንዲነሱ ያላቸውን ፍላጎት በይፋ አስረድተዋል። እንደ ዩናይትድ ስቴትስ ፕሬዚዳንትነቴ ምክር ቤቱ ማዕቀቡን እንዲያነሳ ጠይቅ ያለው ጊዜው ያለፈበት በኪዩባ ህዝብ ላይ የተጫነ ዕዳ ነው። በኪዩባ ሥራ ለመስራት የሚፈልጉ አሜሪካውያንን ቀይዶ የያዘ ዕዳ። ማዕቀቡን የማንሻው ጊዜ አሁን ነው። ሆኖም አሉ ፕሬዚዳንት ኦባማ Even if we lifted the embargo tomorrow, Cubans would not realize their potential without continued change here in Cuba. ህልማቸውን እውን ሊያደርጉ አይቻላቸውም። በኪዩባ የንግድ ድርጅት ማቋቋም ቀላል መሆን አለበት። በኪዩባ መዋለ ንዋይ በሚያፈሱ ድርጅቶች ተቀጥረው የሚሰሩ ኪዩባውያን በቀጥታ ከድርጅቱ ደሞዝ እንዲቀበሉ መፈቀድ አለበት። ሁለት አይነት የገንዘብ ኖቶችን ተጠቅሞ ለአንዱ ከፍ ለአንዱ ዝቅ ያለ አከፋፈልም ተገቢ አይደለም። በኪዩባ የድረ ገጽ ተጠቃሚነት መስፋፋት አለበት፣ ዜጎች ከሌሎች የዓለም ክፍሎች ጋር እንዲገናኙ። የዓለም ምጣኔ ሀብት አብይ መዘውር ከሆኑ አንዱ የሆነውን ቴክኖሎጂ ለዜጎች ማዳረስ አይን የማያሳሽ ጉዳይ ነው። የኩባ አሜሪካዊ የንግድ ድርጅቶችና ትላልቅ ኩባንያዎች በኩባ ስራ ለመስራት ከያዟቸው ጥረቶች አስቀድመን የገለጽነው ማሬት ዓለም አቀፍ የሆቴሎች ድርጅት አለበት። በቅርቡ በ13.6 ቢሊዮን ዶላርስ የስታርወርድስ ኩባንያን የገዛው ማሬት በኩባ ፊደል ካስትሮ በ1940ዎቹ የኮሚኒስት አብዮት መርተው መንግሥት ካቋቋሙ ወዲህ የመጀመሪያው አሜሪካዊ ሆቴል ይሆናል። የዩናይትድ ስቴትስ ብሔራዊ የባሕርና የአየር ንብረት አስተዳደር ኦሽያኒክ ን አትሞስፌሪክ አድሚኒስትሬሽን የአየር ንብረት ተመራማሪዎች በካርበን አማካኝነት የሚፈጠረው የአየር ብክለትን በ80 ከመቶ ለመቀነስ ታዳሽ ኃይል አጠቃቀምን ለመዘርጋት በስራ ላይ ያሉ ቴክኖሎጂዎችን መጠቀም እንደሚቻል ሀሳብ አቅርበዋል። ተመራማሪዎቹ እንደሚሉት እቅዱን በ15 ዓመታት ባልበለጠ ጊዜ ውስጥ ለመተግበር ይቻላል በሀገሪቱ በኃይል አቅርቦት ዙሪያ የሚመለከታቸውና ሕግ አውጪዎቹ በጋራ ከተባበሩ። ሼሊ ሽሌንደር የዘገበችውን መስታወት አድራጋው ታቀርበዋለች። በካንሳስ ገጠራማ አካባቢ በስንዴ ማሳዎች አጠገብ በርካታ የንፋስ ኃይልን የሚጠቀሙ መዘውሮች ንጹሕ ኃይልን ያመነጫሉ። በዩናይትድ ስቴትስ ከመካከለኛው ምዕራብ የሚነፍሰው የንፋስ ኃይል በተደረገው ጥናት መሰረት ካለበት አካባቢ አልፎ በምስራቅ የሚገኙትን ሀገሮች በኃይል አቅርቦት ለማዳረስ እምቅ አቅም አለው። በካንሳስ ያለው የንፋስ ኃይል ግን እንደ ታሰበው ያህል ኃይል ማመንጨት አልቻለም። የዩናይትድ ስቴትስ የኤሌክትሪክ ኃይል ስርጭት በየክልሎቹ ተከማችቶ ስለሚተላለፍ ከነፋስ ኃይል የሚመነጩ ኃይሎችንም ለተጠቃሚዎች ለማድረስ የተመቸ ያደርገዋል። የአየር ንብረት ተመራማሪው ማክዶናልድ እንዳለው አንዳንድ ጊዜ የካንሳስ ነፋስ የሚጠበቀውን ያህል አይነፍስም። ጠዋት የአየር ጠባይ ጠቋሚውን መረጃ ስትመለከት በምስራቅ ዝቅተኛ ነፋስ ቢልም ከፍተኛ ነፋስ ሲነፍስ ይውላል የቀረው ዩናይትድ ስቴትስ አካባቢዎች ደግሞ ምንም አይነት ነፋስ ሳይነፍስ ይውላል። ለየዕለት ተግባር የሚያስፈልገውን ኃይል ለማግኘት የኤሌክትሪክና የተፈጥሮ ጋዝ መጠቀም ግድ ነው። ከዚህ ቀደም የነበረውን የኃይል አጠቃቀም ወደ ነፋስና የፀሐይ ብርሃን ኃይል መቀየር ደግሞ በርካታ ገንዘብን ይጠይቃል። የሥራ ባልደረቦቼ ያቀነውን ለማሳካት ከባድ እንደሆነ ደጋግሞ ይነግሩኝ ነበር። አሁን ባለው የኃይል አጠቃቀም ከፍተኛ ወጪ ተጠቃሚው እንደሚያወጣና የፀሐይ ብርሃንን ግን ቢጠቀም ወጪው በጣም ዝቅ ያለ እንደሚሆን ማናቸውም ማመን አልፈለጉም። ማክዶናልድስ ዩናይትድ ስቴትስ ያላትን የተፈጥሮ አቀማመጥና ኃይል ማመንጨት የሚችል በቂ የንፋስ ኃይልን አሰበ። እናም አሁን ለተፈጥሮ ጋዝ የሚወጣውን ከፍተኛ ወጪ እንዴት መቀነስ እንደሚቻል ደጋግሞ ማሰላሰል ጀመረ ያለውን የተፈጥሮ የፀሐይ ብርሃን ኃይል ና የነፋስ ኃይል በተገቢው ሁኔታ እንዴት መጠቀም እንደምንችል የተረጋገጠ እውነት ማቅረብ ነበረብኝ የዛሬ ስድስት አመት በተደረገው የአየር ንብረት ለውጥ ስብሰባ ላይ ማክዶናልድና የስራ ባልደረቦቹ አዲስ አይነት የኃይል አጠቃቀምን መዘርጋት ከፍተኛ ወጪ እንደሚጠይቅ አስበው ነበር። ስድስት ዓመት ከፈጀ ምርምር በኋላ ግን በተፈጥሮ ኃይል ከካርቦን ነጻ የሆነ የነፋስ ኃይልና የፀሐይ ብርሃንን ብቻ በመጠቀም መላው ዩናይትድ ስቴትስን በኃይል አቅርቦት መሸፈን ይቻላል። ኃይሉ ከተገኘበት ኃይል ወደሚያስፈልግበት ቦታ ድረስ የኤሌክትሪክ ማስተላለፊያ ገመዶችን መዘርጋት ግን ትልቁ ስራ ይሆናል። ማክዶናልድ እንደሚለው ከፍተኛ የኃይል ማስተላለፊያ መንገድ ይሆናል። ልክ እንደ ማጓጓዣ መንገዳችን ትልቁ ኃይል ማስተላለፊያ የታቀደው የኃይል ማስተላለፊያ እንደ እቅዱ ከተሳካ የተፈጥሮ የጋዛ አጠቃቀምንና ፍላጎትን በእጅጉ ይቀንሳል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2030 በመላው ዩናይትድ ስቴትስ ያለውን በካርቦን አጠቃቀም የሚከሰተውን የአየር ንብረት ብክለት የአየር ንብረት ብክለት ሰማንያ በመቶ ይቀንሳል። እቅዱ በሀገሪቱ በሀይል አቅርቦት ዙሪያ የሚመለከታቸውና ህግ አውጪዎቹ የህግ አውጭዎቹን ፈቃድ ካገኘ አሁን ደግሞ በመቀሌ ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ሳራ ተወልደ ብርሃን በዚህ ጉዳይ ላይ የምትለዋለን። ይሄ የጤናማ ያልሆነ የዓለማችን አሁን ያለው የአየር ንብረት ለውጥ ኢትዮጵያን በምን መልኩ ይጎዳታል ብለሽ ታስቢያለሽ? በዋናነት ኢትዮጵያ እስካሁን እየተጎዳች ያለችው በድርቅ ምክንያት ነው። እንደሚታወቀው የሀገራችን ሰማንያ አምስት ከመቶ ኅብረተሰብ አርብቶ አደር እና በእርሻ በመተዳደር ነው የሚኖረው። ይሄ ሁሉ ዝናብ እየጠበቀ ነው የሚያርሰው ወይም ከብቱን የሚመግበው። ትልቁ ችግር ረሀብ ነው ማለት ነው የመጀመሪያው። ከዛ ቀጥሎ ግን በተያያዥነት የሚመጡ የጤና ሌሎች ችግሮችም አሉ። በድርቅ ጊዜ የተመጣጠነ ምግብ አለማግኘት አለ። ምግብም ቢገኝ የእርዳታ ምግብም ቢገኝ የተመጣጠነ ምግብ ካልበላ ሰውነቱ በሽታን የመቋቋም ችሎታው በማደግ ላይ ያሉ ልጆች፣ ወጣቶች፣ እናቶች፣ እነዚህ ሁሉ አጥቢዎች፣ እርጉዞች ማለት ነው እናቶች በመለበት ጊዜ በቂ የመጠጥ ውሃ አቅርቦትም አይኖርም። ከዚህ ጋር በተያያዘ ብዙ ችግሮች ይደርሳሉ። አየር ንብረት መዛባቱ ሁኔታ ኢትዮጵያ አሁን ባለችበት ሁኔታ ማለት ነው አሁን እየተከሰተ ያለው የውሃ እጥረት ምክንያቱ የአየር ንብረት ለውጡ ነው ብለሽ ታስብ ያለሽ የምናገኘውን ውሃ በበቂ ሁኔታ እየተንከባከብን ዘንበውንም ዝናብ አቁርን በመያዝ ወንዞች፣ ምንጮች እንዲጎለብቱ በማድረግ ውሃን የምናገኘውን ውሃ በበቂ ሁኔታ በመንከባከብ ችግሩን ለማሸነፍ የምንችልባቸው መንገዶች እንዳሉ የተለያዩ ጥናቶችም ኢትዮጵያ ውስጥ ራሱ የተሰሩ እንደዛ አይነት ስራዎች ያመላክታሉ። ግን ዝናብ ከሌለ የለም ውሃ ማለት ነው እና ለምሳሌ ዓመታት ሲጎርፉ የነበሩ ወንዞች በዚህም ሰዓት ውሃ ወይ የላቸውም ወይ በጣም ትንሽ ውሃ ነው ያላቸው። ወንዞቹ ደግሞ እንግዲህ የሚመጡት ከ ምንጭም ተፋሰሳቸው ከሚመጣላቸው ውሃ ነው። ተፋሰሱን ሙሉ ይዞ ውሃ የለም ማለት ነው። ዝናብ ካልዘነበ ውሃ የለም። በእርግጥ እኛ ሁል ጊዜ የሚዘንብ ዝናብ ላይ ብቻ ተመርኩዘን መቆየትና መኖር አለብን ወይ ወይስ ለውጥ ማምጣት አለብን የሚለውን አንስተን ብናወራ ዝናብ እየጠበቅን የምናካሄደውን እርሻ መቀየር እንዳለብን አምናለው። የዘንድሮ ክረምት ነው መጥፎ የነበረው እና አምና የነበረው ጥሩ ክረምት ላይ የነበረውን ውሃ በሙሉ ሰብስበን የፈለግነውን ያህል ማቆየት ብንችልና ለመጥፎ ጊዜ መጠቀሚያ ማድረግ ብንችል ጥሩ ነው። ያንን መስራት የምንችልበትን መንገዶች ደግሞ ያው የውሃ ምህንድስና ሙያ ላይ ያሉ፣ የተፈጥሮ እንክብካቤ ሙያ ላይ ያሉ፣ እንደኔ የደን ልማት እንክብካቤ፣ የተፈጥሮ እንክብካቤ ላይ ያሉ ሰዎች ብዙ ስራ መስራት ይጠበቅብናል። ለሀገራችን ውሃ ከመቆጠቡ እና ከመሰብሰቡ በተጨማሪ በዓለም ኢትዮጵያስ ምን አስተዋጽኦ ሊኖራት ይገባል ትያለሽ? ኢትዮጵያ ዓለም አቀፍ ላይ ያለው የአየር ንብረት ለውጥ መንስኤው እየተባለ ያለው በአየር ውስጥ የሚለቀቅ በንዳይኦክሳይድ የምንለው እንጨት ወይ ከሰልት እናቃጥል መኪኖች ሲነዱ ፋብሪካዎች ስራ በሚሰሩበት ጊዜ የሚመነጭ አይነት አየር ነው። ያንን አየር ብክለት እንግዲህ የሰለጠነው አለም ነው በብዛት የሚያመነጨው። ትልቋ አመንጪ ሀገር አሜሪካ ናት። ቀጥሎ ደግሞ አሁን ባለው መረጃ ቻይና እና ህንድ ናቸው። ግን ምንድን ነው ኢትዮጵያ ምንደ ሀገር ታመነጫለች። እነሱ በሚያመነጩት መጠን ባይሆንም ማለት ነው፣ ግን የምታመነጨውን መጠን ለመቀነስ ቃል ገብታለች። ለመቀነስ ብቻ ሳይሆን የሚመነጨውን መጠን ወደ ዜሮ ለማውረድ ማለት ነው። ለምሳሌ እዚህ ጋር መኪና ሲነዳ የሚመነጨውን እዚህ ጋር ዛፎች በመትከል አፈር ውስጥ ደግሞ እንደ የተፈጥሮ ማዳበሪያ እንደ ፍግ ይሁን ኮምፖስት ይሁን የመሳሰሉትን ነገሮች በመጨመር አፈር ውስጥ የሚቀመጠውን የካርበን መጠን በመጨመር። የምሽቱ ዝግጅት በዚሁ ተጠናቋል። ስናስተናግድ ያመሸነው ሄኖክ ሰማ እግዜርና እኔም መስታወት አደረገው ነኝ። This program has come to you from the Voice of America, Washington.